The Voice of America. በቤንሻንጉል ጉምዝ ክልል አሶሳ ዞን ግጭት በመቀስቀስ ተጠርጥረው የታሰሩ 98 ሰዎች የፍርድ ሂደት አንድ ዓመት ከአስር ወር በላይ ተጎትቷል ሲሉ የታሳሪ ቤተሰቦችና ዘመዶች አመለከቱ። የቤንሻንጉል ጉምዝ ጠቅላይ ፍርድ ቤት ፕሬዚደንት ኮሮና ቫይረስ በኢትዮጵያ መከሰቱ የፍትህ አሰጣጥ ሂደቱ ላይ እንቅፋት ሆኖብላል ብለዋል። የኢትዮጵያ ጠቅላይ አቃቤ ህግ ጽህፈት ቤት የተቀናጀና ድንበር ተሻጋሪ ወንጀል ምርመራ በክልሉ ግጭት በመቀስቀስ ህይወት በማጥፋትና ንብረት በማውደም ተጠርጥረው የተከሰሱ ግለሰቦች ቁጥር ከተጠቀሰውም በላይ መሆኑን ጠቅሰው የምርመራው ሂደት ከተከሳሾቹ ብዛት አንጻር ጊዜ ወሳጅ በመሆኑ ነው የዘገየው ሲሉ ተናግረዋል። የኮሮና ቫይረስ ተጋላጭነትን በመቀነስ የክስ ሂደቱን ለመቀጠል መታሰቡንም አክለው አመልክተዋል። ናኮር መልካ ተጨማሪ ይዟል። በቤኒሻንጉል ጉሙዝ አሶሳ ዞን ኦዳ ወረዳ ዳለቲ ከተማ ተፈጥሮ የነበረውን ግጭት ተከትሎ አቶ ምላኩ ቀጄላ ባለፈው ዓመት 2011 ዓ ም መስከረም ወር በመንግስት ጸጥታ ኃይሎች መያዛቸውን ለደህንነት የሰጋለው ስሜ እንዳይጠቀስ በማለት የጠየቁ ወንድማቸው ይገልጻሉ። እርሳቸው እንደሚሉት ወንድማቸውና በቁጥር አምሳ የሚሆኑ ሌሎች የኦሮሞ ተወላጆች ከኦዳ ወረዳ ውስጥ ተይዘው ወደ አሶሳ ማረሚያ ቤት ተወስደው ታስረዋል። በዳለቲ ከተማ የሚኖሩት አብዛኛዎቹ የኦሮሞ ተወላጆች ያለምንም ፍትህ ለረጅም ጊዜ ታስረው ይገኛሉ። ከታሰሩ ወዲህ ምርመራ ይካሄዳል። ነገር ግን ውሳኔ አልተሰጠም፣ ምስክር አልተሟላም፣ ቀጠሮ እያሉ በወርሃ መስከረም 2011 ዓ ም የታሰሩት እስከዛሬ ዛሬ ነፃ ናችሁ ወይም ወንጀለኛ ናችሁ ሳይባሉ በእስር ቤት ውስጥ ይገኛሉ። ቤተሰቦቻቸው ችግር ውስጥ ወድቀዋል። ታሳሪዎቹም ቢሆኑ የደም ብዛት፣ ስኳር በሽታ በሌሎችም በሽታዎች ተይዘው ችግር ላይ ወድቀዋል። ከቤኒሻንጉል ጉሙዝ ኦዳ ውስጥ ከታሰሩ ሰዎች ከካማሽ ዞን እና ሌሎችም ቦታዎች 98 ሰዎች በአሶሳ ማረሚያ ቤት እና በካማሽ ውስጥ ያለ ፍርድ ውሳኔ ታስረው ይገኛሉ ብለዋል። የኮሮና ቫይረስ ወረርሽኝ ከተከሰተ አምስት ወራት ቢሆንም ተይዘው የታሰሩ አሉ ይላሉ። ሌላው ከታሳሪዎች መካከል የሁለቱ የቅርብ ዘመን ነኝ የሚሉት አቶ ተይራ በቀለ ሊደረግ ይገባል ያሉትንም ገልጸዋል። ያጠፋ አካል ለምን ታሰር የሚል ቅቤታ አይለኝም። ነገር ግን ገለልተኛ የሆነ አካል ጉዳዩን መርምሮ ጥፋተኛ የሆነውን ሕጉ እንደሚፈቅደው ቢቀጣ የተሻለ ይሆናል። በእስር ቤት ውስጥ የሚገኙ የኦሮሞም ሆኑ የቤኒሻንጉል ጉሙዝ ተወላጆች ያለ አግባብ መታሰር የለባቸውም። የመንግስት ተቋም ይህንን ጉዳይ ሊመለከተው ይገባል የሚል ሀሳብ አለኝ። የቤኒሻንጉል ጉሙዝ ክልል ጠቅላይ ፍርድ ቤት ፕሬዚዳንት አቶ አብዲስ ሀዋሴ ቅሬታው ትክክል እንደሆነ በስልክ ገልጸዋል። ያለ ፍትህ እንዲህ ላለ ረጅም ጊዜ ሰዎቹን ማሰር ተገቢ አይደለም ያሉት የጠቅላይ ፍርድ ቤቱ ፕሬዚዳንት ምክንያቱንም አስረድተዋል። እሱማ ትክክል አይደለም። አሁን ለምሳሌ በኛ ቢፒአር ስታንደርድ እኮ አንድ ሰው ጉዳዩን ፍርድ ቤት ደርሶ ውሳኔ ሚኒሚየም ስታንደርድ አሁን ሁለት ወር ነው። ከዛም ላይ እዚህ የሚቆዩበት ሂደቶች አሉ። አሁን ከማሽ ባለው ዴሳ የሚባል ቀበሌ ያለ ባለው ጅግና ፎ ሶስት ዓመት ኦረዲ ጨርሶ ማለት ይችላል። ምን ያህል ሰዎች ናቸው? አሁን ወደ ሶች አካባቢ ሊሆን ይችላል መልክ ባኝችልም እንሱም ወደዚህ አሁን አቶ ሰማራሚ ነ ያሉ እንደ ምክንያት ሲወስዱ የነበሩ ያው ከተዘዋሪ ችሎት ነበረ ጉዳዩን ሲከታተል የነበረው እና ከፌደራል ተዘዋሪ ችሎት መቶ ሲከታተሉ ነበሩ። እስካሁን ግን ምንም ውሳኔ አላገኙም ሌሎች መስራጃ ተሰምቶ ለመከላከያ የተቀጠሩ መዝገቦችም እንደነበረው ነው እነሱን ከሚሰጡን መረጃ የተገነዘብኩት አሁን ደግሞ በተጨማሪ የኮሮና መጣ ቪዲዮ ኮንፈረንስ ይስተካከል ብሎ አሁን ሰሞኑን ቪዲዮ ኮንፈረንስ ገጠመ ነው ለዛ በዛም ጉዳዩን እየተከታተሉ እንዳልሆነ ነው ያለኝ መረጃ ከቅሬታ አቅራቢዎቹ መካከል ታስረው ያለ ፍትህ እየተንገላቱ የሚገኙት የቤንሻንጉል ጉሙዝ ተወላጆችም ይገኙበታል ብለዋል አይ ብዙ ሰው ነው እሱማ ለምሳሌ የባለዋን ሶስት አመት ምናምን ያልኳቸው እንሱ አሁን ሁሉም የጉሙዝ ማህበረሰቦች ናቸው። ዳላቲጋ እያሉ ደግሞ የዳርታም የኦሞም አሉ። የፌዴራል ጠቅላይ አቃቤ ሕግ የተቀናጅና ድንበር ተሻጋሪ ወንጀል ምርመራ ዳይሬክቶሬት ዳይሬክተር አቶ ፈቃዱ ጸጋ በቤኒሻንጉል ጉሙዝ ክልል ስለተነሳው ቅሬታ በተመለከተ እንዲህ ይላሉ የባህርዳር ክልኝ ሀያ ሰዎች ጋር በተገናኘ እንደ ዳዊት አብዲሳ በሚል መቶ ሰላሳ ሁለት ሰዎች ላይ ክስ መስርተን አርኛ የተለያዩ ክሶች ናቸው። ዋነኛው ዋክሰፊ ክስ በማድረግ የተከሰሱ ሰዎች ናቸው። በወንጀል ህጉ ሁለት መቶ አርባ ስር ናቸው የተከሰሱት። ከዛ በኋላ ግን እንደየተሳትፏቸው ደግሞ እንግዲህ ያይፈጸሙ ንብረት ያቃጠሉ ንብረት ያወደሙ ደግሞ ተደራራቢ ክሶች ቀርቦባቸዋል። መቶ ሰላሳ ሁለት ሰዎች ላይ ምስክር ማሰማት ሂደቱ ረዥም ነው። የተከሳሾቹንም ቃል መቀበል ራሱ ረዥም ነው። በፍርድ ቤት ሚቋበር መላ ላይ ማለት ነው ስለዚህ በእኛ በኩል ምርመራ በአጭር ጊዜ ያጠናቀን ክስ መስርተናል። ፍርድ ቤት ፌደራል ከፍተኛ ፍርድ ቤት ተዘዋዋሪ ችሎት ነው ጉዳያቸውን የሚመለከቱ አሶሳ ላይ የተዘዋዋሪ ችሎት አሶሳ፣ መተከል፣ ጋምቤላ ያሉ ጉዳዮች ይታያል። ስለዚህ የአንድ መዝገብ ጉዳይ አለ የሚታየ መሰረት ሁለት ሰዎች ያነሳሁት አሁን የአንድ መዝገብ እኛ በዛ ብቻ በዚህ ችሎት ላይ ወደ ሀያ መዝገቦች አሉ ሚኒመም በአንድ መዝገብ ላይ ያለን ተከሳሽ አስር ነው እስከ ሁለት መቶ አስር ተከሳሾች ያሉበት መዝገብ አለ። ስለዚህ ፍርድ ቤቶቹ ቅደም ተከተል ሰጥቶ መዝገቡ እንደተከፈተበት ጊዜ ምስክሮች ሰዎችን እያሰሙ ነው ያሉት እና በእነዚህ ሰዎች ላይ የአቃቤ ምስክሮች በሙሰበት ያጨርሰናል። ገና ኮቪድ ከመከሰቱ በፊት በሀገራችን ላይ ማለት ነው። አልተወሰንብን አልተፈረደብንም የሚለው ቅሬታ አቀራረቡ ራሱ ልክ አይደለም። ያው ኦፍኮርስ ሕግን ካለማወቅ ሊሆን ይችላል። ሕግ የራሱ ሂደት ያለው እንደሆነ ፍርድ ሂደት አለው። ዝም ብሎ ጥፋተኛ ነው ምክረው አይደለም። ሰውየው መከላከል መብት አለው። ማስረጃ መቅረብ አለበት። ማስረጃ ስታቀርብ ምስክሮች በአንድ ጊዜ ላይ ሟላ ይችላል። ከተለያየ ቦታ ነው ምስክር የምንሰበስበው። የተፈናቀሉ ሰዎችን ነው የምናሰባስበው። ባዚ ላይ በዚህ ምስክርነት ነው የውጅሩ ተጎጂ የነበሩ ሰዎች ናቸው። ከዚህም ከዚ ኮሮና ቫይረስ በኢትዮጵያ እየተስፋፋ በመምጣቱ ፍርድ ቤቶች ዝግ እንዲቆዩ መደረጉን አስታውሰዋል ዳይሬክተሩ። አሁን ግን የወረርሽኙን ተጋላጭነት መቀነስን ታሳቢ ባደረገ ሁኔታ የግለሰቦቹን የክስ ሂደት ለመቀጠል መታሰቡን አቶ ፈቃዱ ተናግረዋል። ያው ስራ ስለተጀመረ በተቻለ መረ ስርጭቱ ቁጥጥር ስር እንዲውል ተገቢ ጥንቃቄዎች የተደረጉ መስራት አለበት ስለተባለ እኛም እንደ አካባቢ ሕግ ዝግጅቶቻችንን እያደረግን ያለ ነው። ለአሜሪካ ድምጽ ናኮር መልካ ካምቦ።